ባለፈው ጥቅምት በደቡባዊ እስራኤል ቤርሳቤ ከተማ በሚገኝ አውቶቡስ ማቆሚያ አጠገብ ኤርትራዊውን ስደተኛ ሀብቶም ዘሮምን ከገደሉ ሰዎች ጋር ተባባሪ ነው የተባለን የእስር ቤት ሠራተኛ አንድ የሀገሩ ፍርድ ቤት በነፃ መልቀቁ ተነገረም። ሳሌም ሰሎሞን ያጠናቀረችው ዘገባ ላይ አዲሱ አበበ ያቀርበዋል። የእስራኤል መከላከያ ኃይል አባል የነበረውና የ19 ዓመቱ ኦምሪ ሌቪ በሽብርተኞች ይገደላል። ገዳዩን ለማጣራት በተደረገ ክትትል ሀብቶም በስህተት ይያዝና በፖሊሶች ይደበደባል። በኋላም አንድ የእስራኤል ፖሊስ ተኩሶ ይገድለዋል። የእስራኤል እስር ቤት ተቀጣሪ የሆነው ሐናንያ ሻባት የተባለው ፖሊስ አላስፈላጊና ከመጠን ያለፈ የኃይል እርምጃ በመውሰዱና ለኤርትራዊው ሀብቶ ሞት ምክንያት ተደርጎ ይወነጀላል። ግን ከቀረበበት የወንጀል ክስ ነፃ ይባላል። ጠበቃው ዳን ደንበኛዬና ሌሎቹም የእስር ቤት ሠራተኞች በአውቶቡስ ማቆሚያው ሰፈር ሲያልፉ ረብሻውን ለማረጋጋት ከመሞከር ያለፈ ምንም የፈጸሙት ወንጀል የለም ሲሉ ተከላክለዋል። ይህንኑ ነበር ለቪዮኤ እንዲህ የገለጡት። ፍርድ ቤቱ የቀረቡለትን መረጃዎች በጥንቃቄ መርምሮ ሲያበቃ ትክክለኛውን ብይን ሰጥቷል። መረጃዎቹም ሲታዩ ከአውቶቡስ ጣቢያው ውጪ እየነዳ እንደነበር ሁኔታው በግልጽ ያስረዳል። ምንም እንኳ ሥራቸው ባይሆንና ባይመለከታቸውም መኪናቸውን አቁመው ወደ ውስጥ በመግባት ለመርዳት የሞከሩና ምንም ጦር መሳሪያ ያልታጠቁ ነበሩ። ተከላካይ ጠበቃው ግሮፍስ ደንበኛቸው ካለፈው ጥቅምት ወር ጀምሮ ከሥራ መታገዱን ገልጠው አሁን ግን ወደ ሥራ ገበታው በመመለስ ሕይወቱን መምራት ይቀጥላል ብለዋል። አሁን የሀብቶም ዘሮኦምን ቤተሰብ የሚወከሉት ጠበቃ ሊሞር ሉጋዚ ሽብርተኞች ኦቶቡስ ውስጥ ሲገቡ ቁጥጥር ባለመደረጉ ቸልተኛነት ነው በማለት የሴኪሪቲውን ጉዳይ በሚመራው ኩባንያ ላይ ክስ ይመሰርታሉ። ክሱ በተጨማሪም ለሀብቶም መሬት ላይ ተጥሎ መደብደብና መሞት ምክንያት የሆነውን ረብሻ ማስቆም በተሳነው የፖሊስ ክፍል ላይም ውንጀላ ተደርጓል። ጠበቃ ሊሞር ለቪኦኤ እንዲህ ነበር ያብራሩት። ሀብቶም በቦታው ሲደርስ ምንም አይነት አስፈሪ ሁኔታ አልነበረም። በጥይት የተገደለው ሀብቶም ትጥቅም አልያዘም እና ማንም ሰው ሊፈራ ወይም ስጋት ሊያድርበት የሚችል የለም። አደገኛ ነው፣ እኛም ተገቢ እርምጃ ነው የወሰድነው ማለቱ ብቻ ከቶ አይቻልም። ጠበቃው አክለውም ምንም እንኳ ተከሳሹ ከወንጀሉ ነጻ ነው ቢባልም፣ ሌሎች ተከሳሾች ለፍርድ እንደሚቀርቡ ተናግረዋል። በቪዲዮ ምስሉ ላይ እንደምትመለከቱት ሀብቶምን ቀጥቅጠው ሲገድሉት በግልጥ ይታያል ያሉት ደግሞ ከሊሞር ጋር አንድ ላይ የሚሰሩት ጠበቃ ኦሃድ ፕሪየል ናቸው። ሀብቶም በጥቅምት 18 ቀን ወደ አንድ የመንግሥት መስሪያ ቤት በመሄድ የመኖሪያ ፈቃድ ካገኘ በኋላ ኑሮውን እስራኤል ውስጥ እንዲቀጥል ተፈቅዶለታል ብለዋል። ጠበቆቹ ሀብቶም አንዱ እስራኤል ሌሎቹ አስመራ ውስጥ የሚገኙ በጠቅላላው ስድስት ታናናሽ ወንድሞች አሉት። እየሰራ ቤተሰቡን የሚረዳው እርሱ ነው። ለራሱ ምንም አያደርግም፣ መዝናናት አምረውም ችግር ውስጥ ለሚገኙ ቤተሰቡና ዘመዶቹ በየጊዜው ገንዘብ በመላክ ይረዳቸዋል። ቀደም ሲል በርሺባ ወረዳ ፍርድ ቤት የተመሰረተው ክስ የብሔራዊ ኢንሹራንስ ኩባንያ መስሪያ ቤት ሀብቶምን የሽብርተኛነት ሰለባ የሚል እውቅና እንዲሰጠውና የሦስት ሚሊዮን አዲስ የእስራኤል ሸክል ማለትም 780ሺ ዶላር መሆኑ ነው ካሳ እንዲከፈለውም ጠይቋል። ሀብቶም ወደ እስራኤል የገባው በሕገ ወጥ መንገድ ነው በሚል ጥያቄው ውድቅ መሆኑን የእስራኤል ራዲዮ ቢዘግብም ከመንግሥት ጋር ቀጣይ ውይይት ይዘናል ይላሉ ጠበቆቹ። ለቤተሰቡ ካሳው እንዲከፈል መንግሥትን ጠይቀናል፣ እስካሁን መልስ አላገኘንም። በወር ጊዜ ውስጥ መልስ ይሰጡናል ብለን እንጠብቃለን ሲሉም አክለዋል።